የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ አርብ ጥር 17 2011 ዓ ም ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። የቀድሞ ከፍተኛ የኢህአዴግ ባለስልጣን አቶ በረከት ስምኦንና አቶ ታደሰ ጥንቅሹ ዛሬ ፍርድ ቤት ቀረቡ። ዘገባ አለን። በሌላ ዘገባ ደግሞ ያልተረጋጋችው ድሬዳዋን እንዳስሳለን። በአቅማችን ሳንሰስት እየሰራን ያለነው ስለዚህ ይሄ ፊት ለፊት ያሉ ጥያቄዎች ናቸው እንጂ ከኋላ ያሉት የፖለቲካ ጥያቄ ናቸው። እነዚህ ደግሞ እኛ ያለን መፍታት ያለት ነው፣ የሚመለከተው አካል ነው መፍታት ያለበት። የድሬዳዋ ከተማ ከንቲባ አቶ ኢብራሂም ኦስማን ናቸው ይዘናቸዋል። ሌላ የህግ ባለሙያም ይዘናል። በዝርዝር ዘገባው እንመለስበታለን። ሌሎች ለምሽቱ ያዘጋጀናቸው ዘገባዎችም አሉን። ጋቢና ቪዮኤ አብራችሁን ካድማ አስተሻገሩ፣ ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁኝ። በሙስና ወንጀል ተጠርጥረው በህግ ጥላ ስር የሚገኙት አቶ በረከት ስምኦን ለፍርድ መቅረብ ከለውጡ ጋር በተያያዘ በህዝብ ዘንድ ጥያቄ ምልክት ውስጥ ገብቶ የነበረውን የህግ የበላይነት መስመር እያያዘ መምጣት ማሳያ ነው ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገለጹ። ነዋሪዎቹ ይህን የተናገሩት ከትላንት ጀምሮ የእናቶ በረከትን ችሎት ለመከታተል በርካታ የባህር ዳር ከተማ ነዋሪዎች ከፍተኛ ፍርድ ቤት በተገኙበት ወቅት ነው። ከአሜሪካ ድምጽ ጋር በነበራቸው ቆይታ ዝርዝሩን በኋላ ላይ እንመለስበታለን። የሶማሌ ክልል ክልላዊ መንግስት አንድ የካቢኔ አባሉን እና ሌሎች አምስት ሹማምንት ክልሉ አምስት የካቢኔ አባላቱን ቀይሯል እየተባለ በአንዳንድ መገናኛ ብዙኃን የሚነገረው ስህተት ነው ብሏል። በክልሉ ርዕሰ መስተዳደር አቶ ሙስጠፋና በሶማሌ ክልል ሕዝብ ዴሞክራሲያዊ ፓርቲ ሊቀመንበር አቶ አህመድ ሼዴ መካከልም የሀሳብ ልዩነት ካልሆነ በስተቀር ሌላ ችግር የለም ብሏል። ዝርዝሩንም በዚህ ወደ በኋላ ላይ እንመለስበታለን። የፌዴራል ጠቅላይ አቃቢ ህግ በሶማሌ ክልል ባለፈው አመት ከሐምሌ 28 እስከ 30 ባለው በጂጂጋና አካባቢው በተፈጸሙ ወንጀሎች ላይ ሲደረግ የነበረውን ምርመራ ውጤት ትናንት ይፋ ማድረጉን የሀገሪቱ መገናኛ ብዙሀን ዘግበዋል። የፌዴራል ጠቅላይ አቃቢ ሕግ የህዝብ ግንኙነት ዳይሬክተር አቶ ዝናቡ ቱሉ የምርመራ ውጤቱን በተመለከተ መግለጫ ሰጥተዋል። የዚህንም ዘገባ ዝርዝር ወደ ኋላ ይዘን እንመለሳለን። በደቡብ ሱዳን የቀድሞዋ ዩኒቲ ስቴት በመንግስት ወታደሮችና በአማጽያ መካከል ሲካሄድ በቆየው ውጊያ ምክንያት ለአምስት ዓመታት ተቋርጦ የቆየው የነዳጅ ዘይት ምርት ቀጥሏል። የደቡብ የሱዳን የነዳጅ ዘይት ሚኒስትር አካል የሆነው የፔትሮሊየም ባለስልጣን ዋና ዳይሬክተር አዎ ዳንኤል ቹአንግ እንደተናገሩት ሰራተኞች በግጭት ወቅት ጉዳት የደረሰባቸውን መሳሪያዎች መልሰው ከጠገኑ በኋላ በአንዳንድ የዩኒቲ ስቴት አካባቢ በአውሮፓውያኑ አቆጣጠር በ2018 ዓ ም መጨረሻ ላይ እንደገና ማምረት ተጀምሯል። በዩኒቲ ስቴት በቀን ሀያ ሺ ብር በርሜል ነዳጅ ዘይት ብቻ እንዲመረት መወሰኑንም ባለስልጣኑ ጨምሮ አስረድተዋል። ደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2013 ዓ ምት ነጻነቷን ካገኘ ጀምሮ አብዛኛውን የውጭ ምንዛሬ የምታገኘው ወደ ውጭ ሀገር ከምትልከው የነዳጅ ዘይት ሽያጭ መሆኑ ይታወቃል። የፕሬዚዳንት ዶናልድ ትራምፕ የቀድሞ ፖለቲካ አማካሪ ሮጀርስ ስቶን ዛሬ በቁጥጥር ስር ዋሉ። ፍርድ ቤት ይቀርባሉ ተብሏል። ሮጀርስ ስቶን የቀድሞ የኤፍቢአይ ዳይሬክተር በነበሩት በሮበርት ሙለር በሚመራውና የሩሲያን በአሜሪካ የምርጫ ጣልቃ ገብነት በሚያጣራው ልዩ ምክር ቤት ሰባት ክሶች ይጠብቋቸዋል። የሀሰት መግለጫና ማብራሪያ መስጠት፣ በምርጫው በተደረገ ጣልቃ ገብነት ለተፈጸመ ጉቦ እማይን በመሆንና ከጉዳዩ ጋር በተያያዘ የተያያዘውን ቃለ ጉባኤና መረ መረጃ ማጥፋት የቀድሞ የትራምፕ የፖለቲካ አማካሪ ከሚከሰሱባቸው ጉዳዮች መካከል ይገኙበታል። በቬንዙዌላ ከቁጥጥር ውጭ ወጥተው ብዙ ደም ከመፋሰሱ በፊት የሰላም ንግግር እንዲጀመር የተባበሩት መንግስታት የሰብአዊ መብቶች ጉዳይ ከፍተኛ ባለስልጣን ሚሼል ባሽሌ ጥሪ ያቀረቡ ባሽሌ በተጨማሪም የቬንዙዌላ የጸጥታ ኃይሎች በዚህ ሳምንት የተቃውሞ ሰልፍ ወቅት ሀያ ሶስት ውስጥ 20 ሰዎች ተገድለዋል፣ ከ300 በላይ ተይዘዋል፣ ታስረዋል ተብሎ የቀረበው ዘገባ በነፃ አካል እንዲመረመር ጠይቀዋል። አድማጮች፣ ለሰዓቱ የያዝኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስንሻገር ስንሻገር ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር ወደ ቀዳሚው ዘገባችን እናልፋለን። በሙስና ወንጀል ተጠርጥረው በሕግ ጥላ ስር የሚገኙት የእነ አቶ በረከት ስምዖን ለፍርድ መቅረብ ከለብጦ ጋር በተያያዘ በሕዝብ ዘንድ ጥያቄ ምልክት ውስጥ ገብቶ የነበረውን የሕግ የበላይነት መስመር እየያዘ መምጣት ማሳያ ነው ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገለጹ። ነዋሪዎቹ ይህንን የተናገሩት ከትላንት ጀምሮ የእነ አቶ በረከትን ችሎት ለመከታተል በርካታ የባህር ዳር ከተማ ነዋሪዎች ከፍተኛ ፍርድ ቤት በተገኙበት ወቅት ከአሜሪካ ድምጽ ጋር በነበራቸው ቆይታ ነው። አስቴር ምስጋናው ዝርዝሩን ባህር ዳር አድርሰናለች። ዛሬ እረፋዱ ላይ ነበር በሙስና ወንጀል የተጠረጠሩት የቀድሞ የባዕዴን ከፍተኛ አመራር አቶ በረከት ስምዖንና አቶ ታደሰ ካሳ በባህርዳርና አካባቢዋ ከፍተኛ ፍርድ ቤት በተገኙበት ጉዳያቸው መታየት የጀመረው። የተከሰሱበትን ዝርዝር የያዘውን ወረቀት ካነበቡ በኋላ የስልሳ ሁለት ዓመቱ አዛውንት አቶ በረከት የዋስ መብታቸው ተጠብቆ የፍርድ ሂደቱ አዲስ አበባ እንዲሆን ፍርድ ቤቱን የጠየቁት ምክንያታቸው ደግሞ የልብና የደም መርጋት በሽታ ስላለብኝ የቤተሰብ ልዩ ድጋፍና እንክብካቤ ስለሚያስፈልገኝ እና ቤተሰቦቼ የሚኖሩትም አዲስ አበባ ስለሆነ ነው በማለት አቤቱታቸውን አሰምተዋል። አቶ በረከት ሌላው ያነሱት ነጥብ ደግሞ የመንጋ ፍርድ ባለበት አካባቢ መብት የተከብሮ መከራከር አልችልም ነው ያሉት። ለዚህ ደግሞ እንደ ማስረጃ ያቀረቡት ትናንት በታሰርኩበት ዘጠነኛ ፖሊስ ጣቢያ በርካታ ወጣቶች በመገኘት ነፍሰ ገዳይና ሌባ እያሉ የመልካም ስምና ክብሬን አጉድፈዋል። ከዚህ ጋር በተያያዘ ትላንት ወደ ችሎት ለመምጣት ቢሞክርም የጸጥታው ጉዳይ አስተማማኝ ባለመሆኑ መቅረቱ ይሻላል ተብዬ ዛሬ እንድመጣ ተደርጓል። ቤተሰቦችም የፍርድ ሂደቱን መጥተው እንዳይከታተሉ ተደርገዋል። አቶ በረከት በማረሚያ ቤት ቆይታቸውም የሰብአዊ መብት ጥሰት ተደርጎብኛል ሲሉ ቅሬታ አሰምተዋል። ምግብ በሰዓቱ አልቀረበልኝም፣ ምሳና አራት ተብሎ አስር ሰዓት ላይ ነው የመጣልኝ ብለዋል። በጥቅሉ የህግ የበላይነት በሌለበት አካባቢ መብት የተከብሮ መከራከር ስለማልችል ጉዳዬ ወደ አዲስ አበባ ይዛወርልኝ ሲሉ ፍርድ ቤቱን ጠይቀዋል። ሌላው ተከሳሽ አቶ ታደሰ ካሳ በበኩላቸው ከዚህ በፊት በክልሉ መንግስትና ሚዲያ ሌባና ዘራፊ እየተባልኩ ስለቆየው ራሴን እንደ ተጠርጣሪ ሳይሆን እንደ እስረኛ ነው የምቆጥረው ካሉ በኋላ ከጥረት ኮርፖሬት ጋር በተያያዘ ለሚነሱ ጉዳዮች በክልሉ አመራርም ሆነ ሚዲያ ለክስ የሚያበቃኝን ማስረጃ አጠናክሬ ጨርሻለሁ ስለተባለ የዋስትና መብቴ ተጠብቆ ጉዳይን አዲስ አበባ ሁኝ የመከታተል እንድችል ይፈቀድልኝ ሲሉ ፍርድ ቤቱን ጠይቀዋል። የጤና ችግርም እንዳለባቸውም አውስተዋል። አቃቢ ህጉ በበኩሉ ተመዘበረ ካለው የሀብት መጠን ከፍተኛነት አንጻር ዋስትና እንዳይሰጣቸውና የተጠረጠሩበት ወንጀልም የተፈጸመው በአማራ ክልል በመሆኑ ጉዳያቸው በባህር ዳር እንዲታይ ፍርድ ቤቱን ጠይቋል። የጥረት ኮርፖሬትን በባለቤትነት ሲመሩ በነበረበት ወቅት የዳሸን ቢራ ፋብሪካ በዘጠና ሚሊዮን ዶላር ለአንድ እንግሊዝ ሀገር ለሚገኝ ካምፓኒ መሸጡን አረጋግጠናል። የተሸጠው ገንዘብ ግን ወደ ድርጅቱ አልገባም። የተሸጠበት ሰነድም በተደራጀ መልኩ አልተቀመጠም። ሰነዱን የማሰባሰብ መረጃ የማደራጀትና በኦዲት የማረጋገጥ ስራ ለመስራት ተጨማሪ ጊዜ ያስፈልገኛል ሲል አቃቢ ህጉ ችሎቱን ጠይቋል። ከዚህ ባለፈም ተጠርጣሪዎቹ ቀድሞ ከነበራቸው ተጽዕኖ ፈጣሪነት አቅም ከግምት ውስጥ በማስገባት በዋስትና ቢለቀቁ ሰነዶችን ሊያሸሹ ይችላሉ በማለት ጥያቄያቸውን ተቃውሟል። ግራቀኙን ያደመጠው ፍርድ ቤቱም የተመዘበረው ሀብት በአማራ ክልል ስለሆነ ጉዳዩ መታየት ያለበት በባህር ዳር እንዲሆን ፍርድ ቤቱ ወስኗል። የነበራቸውን ከፍተኛ የስራ ኃላፊነት ከግምት ውስጥ በማስገባት ልዩ ጥበቃ እየተደረገላቸው ከዛሬ ጀምሮ ማረሚያ ቤት እንዲያርፉ ፍርድ ቤቱ የወሰነ ሲሆን አቃቢ ህጉ ያቀረበውን የ14 ቀን ተጨማሪ የጊዜ ቀጠሮ በመፍቀድ ለየካቲት አንድ ቀን ቀጠሮ በመያዝ የዛሬውን የችሎት ውሎ አጠናቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በአማራ ክልል እየታየ ካለው ጉዳይ በተጨማሪ በአቶ በረከት ስምኦን ላይ በፌዴራል ደረጃ የሚመሰረት ክስ እንደሌለ ጠቅላይ አቃቤ ህግ አስታውቋል። በፌዴራል ደረጃ የእስር ማዘዣ የወጣባቸውን የቀድሞውን የደህንነት ኃላፊ አቶ ጌታቸው አሰፋን በቁጥጥር ስር ለመዋል እየተደረገ ያለው ጥረት መቀጠሉንም ጠቁመዋል። ጠቅላይ አቃቤ ህግ ይህንን የተናገሩት ባለፈው ሐምሌ በሶማሌ ክልል የተፈጸሙ ወንጀሎችን በተመለከተ ያደረገውን ማጣራት ይፋ ባደረገበት ጋዜጣዊ መግለጫ ነው። እስክንድር ፍሬው ተከታዩን ዘገባ ልኮልናል። በፌዴራል መንግስቱና በአማራ ክልል ገዢ ፓርቲ ውስጥ ከፍተኛ ስልጣን የነበራቸው አቶ በረከት ስምኦን በሙስና የተጠረጠሩበት ጉዳይ ዛሬ በባህር ዳር መታየት ጀምሯል። የተጠረጠሩበት ተጨማሪ ጉዳይ ይኖር እንደሆነ በክልል ደረጃ የተጀመረው የፍርድ ሂደትም በፌዴራል ደረጃም ይቀጥል እንደሆነ ጥያቄዎች የሚያነሱ ወገኖች አሉ። የፌዴራል ጠቅላይ አቃቢ ሕግ ዛሬ የሰጠው አስተያየት ግን የአቶ በረከት ጉዳይ በአማራ ክልል ደረጃ ብቻ የተያዘ እንደሆነ የጠቆመ ነው። በዚሁ ጉዳይ ላይ የተጠየቁት የፌዴራል ጠቅላይ አቃቢ ሕግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር ዝናቡቱኑ ይህንኑን ያመለከቱት የእነ አቶ በረከትና አቶ ታደሰ ካሳ ሁላችንም እንደሰማ ነው። የአማራ ብሔራዊ ክልላ መንግስት ጉዳዩን ይዞ ስለነበረ በዛ በኩል የሚፈጸም ይሆናል። በእኛ በኩል ይህም ተከትለን የተከተል ነው። የምርመራ ሆነ የክስ መዝገቦች አሉ። ዛሬ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት የቀረቡት አቶ በረከት ስምኦን ፍርድ ቤቱ ባይቀበለውም ጉዳያቸው በአዲስ አበባ እንዲታይ ጠይቀዋል። ይህ ሊሆን የሚችልበት እድል ይኖር እንደሆነ የተጠየቁት የፌዴራል ጠቅላይ አቃቢ ህግ ቃል አቀባይ ተከታዩን መልሰዋል። ቅድም በተደጋጋሚ ገልጭ ያለው ይህ አቶ በረከት በፌዴራል ደረጃ የተያዘ ጉዳይ ስላልሆነ ምንም እዚህ ላይ የምንለው የለም። የክልሉ እኔ ይዛለው ብሏል። የሚመለከተው ክልሉን ስለሆነ የክልሉ መንግስት እና ይሄን ክስ የመሰረተው አካል ጉዳይ ነው የሚሆነው ማለት ነው። የፌዴራል ጠቅላይ አቃቢ ህግ በዚህ መግለጫ የቀድሞውን የብሔራዊ መረጃና ደህንነት ኃላፊ አቶ ጌታቸው አሰፋን በተመለከተ ለቀረበ ጥያቄ ምላሽ ሰጥቷል። በከፍተኛ የሰብአዊ መብት ጥሰት ተጠርጥረው የስር ማዘዣ የወጣባቸውን እኚህን የቀድሞ የደህንነት ኃላፊ በቁጥጥር ስር ለመዋል እየተደረገ ያለው ጥረት አለመጠናቀቁን ነው ቃል አቀባዩ የገለጹት። ከዚህ ትግራይ ክልል ጋር ተያይዞ የነበረው ስናነሳ የነበረው አቶ ጌታቸው አሰፋ ከሰብአዊ መብት ጥሰት ጋር ተያይዞ የስር ማዘዣ ወጥቶባቸዋል። ሰው የፌዴራል ማዕቀፉ ይህን እየተከታተለ የሚያስፈጽም የሚሆነው በዚህ ረገድ ከትግራይ ክልል ጋር በተለየ ዳይሜንሽን የድርድርና መሰል ጉዳዮች እየተካሄዱ አይደለም። ያ በጋራ ተቀናጅተን እየሰራን ያለንበት ሁኔታ እንዳለ በዚህ ረገድ መረጃ ብያስጥሮ ነው የሚሆነው። የፌዴራል ጠቅላይ አቃቢ ህግ የዛሬው መግለጫ የሰጠው ከሐምሌ 28 እስከ 30ና ከዚያም በፊትና በኋላ በሶማሌ ክልል የተፈጸሙ ወንጀሎችን አስመልክቶ ያደረገውን የማጣራት ውጤት ይፋ ለማድረግ ነው። በዚሁ ወንጀል ከተጠረጠሩት 46 ሰዎች የክልሉን የቀድሞ ፕሬዝዳንት ጨምሮ ስድስቱ በቁጥጥር ስር መዋላቸውን አስታውሷል። አርባዎቹ ደግሞ በሌሉበት ክስ እንደሚመሰረትባቸው አስታውቋል። በአርባ ስድስቱም ሰዎች ላይ ክስ እንደሚመሰረት የሚጠበቀው የፊታችን ሰኞ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ስንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የሶማሌ ብሔራዊ ክልላዊ መንግስት አንድ የካቢኔ አባሉን እና ሌሎች አምስት ሹማምንትን ከኃላፊነት አንስቷል። ክልሉ አምስት የካቢኔ አባላቱን ቀይሯል እየተባለ በአንዳንድ የመገናኛ ብዙሀን የሚነገረው ስህተት አለበት ብሏል። በክልሉ ርዕሰ መስተዳድር አቶ ሙስጠፋ እና በሶማሌ ሕዝብ ዴሞክራሲያዊ ፓርቲ ሊቀመንበር በአቶ አህመድ ሸዴ መካከልም የሀሳብ ልዩነት ካልሆነ በቀር ሌላ ችግር የለም ብሏል። ዝርዝሩን አዲስ ቸኮል ከድሬዳዋ ተያይዞታል። ከትላንት በስቲያ አቶ ጉሌ ዳሊን በመተካት የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ሆነው የተሾሙት አቶ አብዱላይ መሀመድ መውሊድ ክልሉ ከአዲስ የተሾመው ከፍተኛ አመራር እኔ ብቻ ነኝ ብለዋል። የክልሉ ቴክኒክና ሙያ ኮሌጅ ዲንም በሌላ መተካታቸውን አስታውቀዋል። ሌሎች አመራሮች ግን ከኃላፊነታቸው ቢነሱም እነሱን በሚተኳቸው ሰዎች ማንነት ላይ በክልል ርዕሰ መስተዳደር አቶ ሙስጠፋ ኡመርና በሶዴፓ ሊቀመንበር አቶ አህመድ ሽዴ መካከል ስምምነት እስከሚደረስ በቦታቸው ማንም አልተተካም ብለዋል። ሀይ አሁን የተነሱት አንድ የካቢኔ አባላት ተቀይረዋል። ሌላው የቴክኒክ እና ቲ ቬት የኮሌጅ ዲንም ተቀይረዋል። ሌላው የጽፈት ቤቱ የፕሬዚዳንቱ ጽፈት ቤት ባከለ ጽፈት ቤት ኃላፊው እና የፕሬዚዳንት አማካሪ የነበሩት ግለሰቡም ተቀይረዋል። የካቢኔ አባሉ ተጠቅሰዋል። የቲ ቬትም ተጠቅሰዋል። ግን የጽፈት ቤት ኃላፊው በፕሬዚዳንትና በፓርቲ ጽህፈት ቤት ባባ አቶ አህመድ ሽዴ ይወስናሉ። ክቡር ሚኒስትሩ የጽህፈት ቤት ኃላፊ የፕሬዚዳንት ጽህፈት ቤት ነው ወይስ የድርጅ የሶዴፓ ጽህፈት ቤት ነው? የሶዴፓ ጽህፈት ቤት ጠቅላላ ስንት ሰዎች ተነሷ? ስድስት ሰው ነው የተነሳው ሌሎቹ ሶስቱ አማካሪዎች ናቸው። የፕሬዝዳንት አማካሪ ናቸው። በሌላ በኩል ከቅናት በፊት የክልሉ ርዕሰ መስተዳደር የሚዲያ አማካሪ አቶ አብዱላይ ሁሴን ከኢሳት ጋር እንዲሁም የርዕሰ መስተዳደሩ የህግ አማካሪ የሆኑት አቶ ጀማል ድርዬ ከአንዳፍታ ሚዲያ ጋር በሰጧቸው ቃለምልልሶች አቶ አህመድ ሺዴ አቶ ሙስጠፋ ዑመርን ከስልጣን ለማንሳት እየሞከሩ ነው ሲሉ ክስ አቅርበዋል። የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱላሂ ግን በድርጅቱ ሊቀመንበር አቶ አህመድ ሺዴ እና በርዕሰ መስተዳድሩ አቶ ሙስጠፋ ኡመር መካከል በዚህ ደረጃ የሚገለጽ አለመግባባት የለም ይላሉ። ምንም ያው የአሳብ ልዩነት ነው እንጂ ምንም ሌላ ልዩነት የለም። ሪፎርሙን በዚህ መልክ እናካሄደው፣ አይ ሪፎርሙን በዚህ እናካሄደ የምለው ልዩነት ያላቸው እንጂ ሌላ ልዩነት የላቸው በመሀላቸው። የሶማሌ ብሔራዊ ክልላዊ መንግስት ለበርካቶች ሞት መፈናቀልና ንብረት ውድመት መንስኤ የነበረውን የአብዲ መሀመድ ኡመር ወይም አብዲ ሌን አስተዳደር በአቶ ሙስጠፋ ከዘካ በኋላ በክልሉ አንዳንድ መሻሻሎች እየታዩ እንደሆነ በርካቶች ይስማሙበታል። ሆኖም በቀድሞ አመራር አቶ አብዲ ኢሌ የተገፉ ናቸው የሚባሉት የፋይናንስና ኢኮኖሚ ትብብር ሚኒስትር አቶ አህመድ ሺዴ እና የክልሉ ርዕሰ መስተዳድር አቶ ሙስጠፋ ዑመር መካከል አለመግባባቶች መከሰታቸውን አንዳንድ ሚዲያዎች እየዘገቡ ነው። ይህ የለውጥ ጅምሩን ወደ ኋላ እንዳይመልሰው በብዙዎች ዘንድ ስጋትን ፈጥሯል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮን ለኝ ድሬዳዋ። አዲስን ለዘገባው እናመሰግናለን። ተከታዩ ዘገባችን ወደ ድሬዳዋ ከተማ ይወስደናል። ድሬዳዋ ዛሬ ከጠዋት ጀምሮ ተቃውሞ በሚያሰሙ ወጣቶች እንቅስቃሴ ስር ውላለች። ከትላንት ጀምሮ ሌሊት መርመርሳ እየተባለ በሚጠራ ሰፈር በጣም የተጋጋለ ውጥረት እንደነበረም ነዋሪዎች ይነገራሉ። ውጥረቱ ለመኖሩ ለመከላከያና ለፌዴራል ፖሊስ ሪፖርት በመደረጉ የከፋ ጉዳት ሳይከሰት በቦታው ቢደርሱም ንጋት አካባቢ መረጃው ለሌላው የከተማው ሕዝብ በመዛመቱ ተቃውሞ እየጨመረ መምጣቱን ነዋሪዎቹ ገልጸዋል። መከላከያና ፖሊስ ብዛት ባላቸው መከላከያና ፖሊሱ ብዛት ባላቸውና ና በተፋጠጡ ወጣቶች መካከል በመቆም ግጭቱ ለማብረድ ሲሞክል እንደነበረም ገልጸው አለፍ አለፍ ብሎ የተኩስ ድምጽ ሲሰማ እንደነበረ ተናግረዋል። ረፋዱ ላይ አንድ መንደር ውስጥ መሳሪያ ያለ የሚል መረጃን በመሰራጨቱ ጠዋት ላይ ሰላማዊ እንቅስቃሴ ይታይባቸው የነበሩት የከተማ አካባቢዎች ቀስ በቀስ ተቃውሞ ለመመቀላቀል እኩለ ቀን ላይ አብዛኛው አካባቢ መንገዶች ለትራፊክ ዝግ ሆነዋል። ማምሻውንም ድረስ ወደ ከተማ የሚያስገባው ዋናው መንገድ ዝግ ሆኖ መዋሉን ገልጸውልናል። በተጨማሪም ወጣቶቹ በከተማው ዋና ዋና መንገዶች ላይ ድንጋይ፣ እንጨት የመሳሰሉትን ነገሮች እንደዚሁም ባገኛቸው ነገሮች በመዝጋት ጎማ በማቃጠል ተቃውሞ ሲያሰሙ እንደነበረ ገልጸውልናል። ከሚነሱት ተቃውሞዎች መካከል የመሰረተ ልማት ችግር አለ፣ የውሃ፣ የመብራት፣ የስልክ አገልግሎት መንገዶች በአግባቡ እየተሰሩ አይደለም የሚሉ ነገሮች ሚሉ ቅሬታዎችና ጥያቄዎች ይሰሙ እንደነበረ በተጨማሪም ደግሞ ድሬዳዋ የድሬዳዋዎች ናት። ድሬዳዋ የሁላችንም ናት የሚል እና አሁን የከተማው አስተዳደር የሚተዳደርበትን አርባ አርባ ሀያ የተሰኘ የካቢኔ መዋቅር ማለትም የአርባ ከኦዲፒ አርባ ከሶኢዴፓ እንደዚሁም ደግሞ ሀያ ከአዴፓና ከደቡብ ሕዝቦች የተዋቀረ ካቢኔ እንደሚመራ ያንን በመቃወም ይሄ የብሔርን ጉዳይ የሚያመጣ በብቃት ላይ የተመሰረተ ሳይሆን ኮታን መሰረት ያደረገ በፈረቃ የሚተዳደርበትን ስርዓት ያመጣ በመሆኑ ይሄ ለከተማዋ አያስፈልግም፣ ወደ ፌዴራል ትመለስ በስልጣን ላይ ያሉት ኃላፊዎች ደግሞ ከስልጣናቸው ይህነሱ የሚሉ ጥያቄዎች ሲሰሙ እንደነበረ ገልጸውልናል። ወጣቶቹ መንገዶቹን መዝጋት፣ ጎማ ከማቃጠል ውጪ እንደ ዘረፋ የመሰለ በሰው ላይ ጉዳት በዛሬ ዕለት አለመድረሱን ገልጸውልናል። ከ ሆስፒታልም ለማጣራት ባደረግነው ጥረት በተመሳሳይ በዛሬው ዕለት የተጎዳ ሰው እንደሌለ ገልጸውልናል። በተጨማሪም ደግሞ ፖሊስና የመከላከያ ሰራዊቱ አስለቃሽ ጭስ እና ወደ ሰማይ ከመተኮስ ውጪ በወጣቶቹ ላይ ተኩስ እንዳልፈጸመም ገልጸውልናል። ይህንን ጥያቄዎች ይዘን የከተማው ከንቲባ አቶ ኢብራሂም ኡስማን ለማነጋገር ማምሻውን ለማነጋገር ሞክረናል። የስልክ ጥራት ችግር ነበር። በተወሰኑ ጥያቄዎች ላይ ከተነጋገርም በኋላ ስልኩ ተቋርጧል። ነገር ግን እነዚህን ጥያቄዎች አንስቼላቸው ነበር። ምክንያቱም ከዚህ በፊት ከንቲባ አቶ ኢብራሂም ኡስማንን በእነዚህ ጉዳዮች አነጋግረናቸው ነበራል እና እዚህ ከመድረሱ በፊት ግጭት ከመከሰቱ በፊት ከተማው ከመበጥበጡ በፊት ለምን መፍትሄ መስጠት አልቻሉም የሚል ጥያቄ አንስቼላቸው ነበር። አሁን ልነሳው ብቻ አይደለም ያለው። ያልተነሳን በርካታ የመልካም አስተዳደር ችግሮች ሊኖሩ ይችላሉ። እንደ ሀገርም ማአት ችግሮች ነው ያሉትን። አሁን በዋናነት እየተነሳ ያለው ፊትለፊት የመልካም አስተዳደር ጥያቄ ነው። ከኋላ ግን እሱ አደለም ያለው። በኋላ ያለው አሁን የገመገም ነው። ፖለቲካዊ ይዘት ያላቸው ጥያቄዎች ናቸው የተነሱ። ያ ማለት ከዚህ በፊትም ሁሉም እንደምናውቀው ባለፈው ጊዜ ያወራናቸው ጉዳዮች ነው ስር ሰደው በተሳሳተ መንገድ በሳሱ ወደ ሌላ አቅጣጫ መርተው ተለይ ይሄ አስተዳደር በፍጹም እኔ ሊወክል አይችልም የሚል በጥቂት ግለሰቦች እየተነሳ ሰፍቶ ሰፍቶ አሁን ወደ ሌላ አቅጣጫ የሄደው እና የመልካም አስተዳደር ችግሮቹ የሚነሳው አሁን የውሃ፣ የመንገድ፣ የመብራት ጥያቄዎች ከዚህ በፊትም የነበሩ ናቸው። አንዳንዶቹ በጥሩ ሁኔታ ከሌላው በተጻረረ መልኩ እንዲሁም በተሻለ መልኩ ላይ ሊገኙ ናቸው። እነዚህ መልካም አስተዳደር ችግሮች አንዳንዶቹ በሂደት ላይ አሁን በቅርቡ የሚፈቱ መቶ ፐርሰንት በተለይ የውሃ ሀብት ሽፋናችን የምናዳርሱበት የመብራት ጥያቄዎችን ከሌላው በተለየ መንገድ የመብራት ምስሶን ሙሉ በሙሉ ቀይረን ኮንክሪት ፖሎች ተክለን በተለይ ከዚህ በፊት ችግር የነበረባቸው ቦታዎች ኦፍ ግሪድ የሆኑ ቦታዎች ሁሉ ይሄን አክሰስ እንዲያገኙ አድርገናል። ከዛ ውጪ የመንገድ መሰረተ ልማትን በተመለከተ በአቅማችን ሳንሰስት እየሰራም ያለ ነው። ስለዚህ ይሄ ፊት ለፊት ያሉ ጥያቄዎች ናቸው እንጂ ከኋላ ያሉት የፖለቲካ ጥያቄ ናቸው። እነዚህ ደግሞ እኛ ያለን መፍታት ያለብን የሚመለከተው አካል ነው መፍታት ያለበት። የፖለቲካ ጥያቄ የሚሉት ከዚህ ቀደምም በቃለ ምልልስ እንዳሉት አርባ አርባ ሀያ የሚለውን ካቢኔ መዋቅርን ነው ደጋግመው ሲያነሱት አሁንም ይሰማል። እና የሚመለከተው አካል ነው የሚመልሰው ያሉት ማን ነው የሚመልሰው ይሄንን ጥያቄ? ይሄ ጥያቄ የሚመለከተው አካል ነው የሚመልሰው ከተባለ፣ እናንተ ስለሚመለከተው አካል አቅርባችኋል ወይ? ሁለቱን ጥያቄዎች አያይዞ ይመልሱልኝ። መልካም። የወሰነው ሁለቱ ድርጅቶች ተስማምተው ነው ሚገኛ ያ ማለት እንደምታውቂው የድሬዳዋ ይገባኛል ጥያቄ ነበረ። ይህን ይገባኛል ጥያቄ ለመመለስ በጊዜያዊነት አስተዳደሩን በተመለከተ ምን መሆን አለበት ተብለው በተለይ ገዢው ፓርቲ ኢህአዴግ በዋናነት ደግሞ ኦዲፒ እና አጋር ኢሶዴፓ የወሰኑት ውሳኔ ነው። ያ ማለት አሁንም በእነዚህ ጉዳዮች ላይ ጥያቄ ካለ እነዚህ ሁለቱ ድርጅቶች ናቸው መመለስ ያለብን። በእኛ እምነት ግን ጥያቄም ሊሆን የሚችል ጉዳይ አይደለም። ይሄ በተደጋጋሚ እንነጋገራለን። ማነፍ መብዛት ሊኖር ይችላል። እሱ ላይ ቁጭ ተብሎ ነው መነጋገር የሚያስፈልገው። ከዛ ውጭ ግን አሁንም ቢሆን ከሌላው አካባቢ በተለየ ሁኔታ ሬዳ በብዙ ነገሩ ኢንኩሉዚቭ የሆነ አስተዳደር ነው ያለው። በልማቱም በፖለቲካል መዋቅሩም በሌሎች ጉዳዮችም ላይ አንዱን መጥለን አንዱን ጠቅመን ሌሎ ህዝቡ የምናበላለጥበት ምክንያት አንድም ምክንያት የለም። ስለዚህ ይሄ በዋናነት መታወቅ የለበትም፣ እንደዚህ አይነት መታወቅ አለበት። እንደዚህ አይነት አሰራርም የለም። በለዚህ የተደገፈም አሰራር በፍፁም አይገኝም። ስለዚህ ይሄ በሕግም በምንም ያልተደገፈ ዝም ብሎ ይስጣዊ ያለ ተብሎ አንዳንድ የሚነሳው ነገር ከእውነት የራቀ ነው፣ ልክም አደለም። በተጨባጭ ግን መሬት ያለው ነገር ይህንን የሚመስል ነገር አደለም። ፓርቲው ነው የሚወስነው እያሉ ነው የሚመለከተው አካል፣ ያው እናንተንም ጭምር ይመለከታል ማለት ነው። ድሬዳዋ ግን በጣም በስብጥር የሚኖርባት የህዝብ ብዛቷም፣ ስነ ልቦናውም፣ አኗኗሩም በስብጥር የሚኖርበት አገር ስለሆነ እንዴት ሁለቱም ፓርቲዎች ብቻ የድሬዳዋን ከተማ ህዝብ ጉዳይ ይመለከታል። ሁለቱ ክልሎች ብቻ ይገባኛል በዋነት በዛን ጊዜ ስለነበረ ነው። ሌላ ሶስተኛ ክልል ስራ ጠየቀ ማለት ሁለት ክልል ነው ጠየቀው። ለአቶ ኢብራሂም ኡስማን ተጨማሪ ጥያቄዎች ነበሩኝ፣ የስልክ ግንኙነታችን እዚህ ላይ ተቋርጧል። በተጨማሪ ግን በድሬዳዋ የሚነሱት ጉዳዮች ረጅም ጊዜ የዘለቁ የከተማው የህግ ባለሙያዎች ጭምር ሌሎች ሰዎችም ውይይት ሲደረገባቸውና መፍትሄ ሲጠየቅባቸው እንደቆየ የህግ ባለሙያው አቶ ፋሚል ዳንኤል ተናግረዋል። ይሄ አሁን የተቀሰቀሰው ግጭት የክርስቲያን ምእመናን ታቦት ለማስገባት ወደ ቤተ ክርስቲያን ሲሄዱ የመጣና የተቀሰቀሰ ይሁን እንጂ ነገር ግን ይህንን የሙስሊም የሆኑ የከተማው ነዋሪዎችም ጭምር ተቃውመውታል። ነገር ግን የህዝቡ ጥያቄ እንደዚህ ገንፍሎ የወጣውን አደባባይ ላይ የታየው የቀደሙ የመሰረተ ልማት የመልካም አስተዳደር ችግር ጥያቄዎች ናቸው ብለዋል። አድማጮች በዚህ ጉዳይ ላይ የተጠናቀረውን ሙሉ ዘገባ ከምሽቱ ሶስት ሰዓት በሚኖረን ጊዜ ይዘን እንመለሳለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን ደግሞ ወደ አዳማ ነው የሚወስደን። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች የዩኒቨርስቲው ባወጣው የሴኔት ውሳኔ የመንፈቅ ዓመቱን ትምህርት ተሰርዞ ተማሪዎች ግቢውን በመልቀቅ ወደ ወላጆቻቸው እንዲገቡ መወሰኑ እንዳሳዘናቸው የዩኒቨርስቲ ተማሪዎች ገልጸዋል። ዩኒቨርስቲው በበኩሉ ተማሪዎቹ በተለያየ ምክንያት የትምህርት ጊዜያቸውን በአግባቡ ባለመከታተላቸው የሴሚስተሩ የመጨረሻ ፈተና ወስደው ለማጠናቀቅ በህጉ መሰረት አያስችላቸውም ብሏል። ሙክታር ጀማል ተጨማሪ ዘገባ አለው። የአዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ተማሪዎች ዩኒቨርሲቲው ከጥር 12 እስከ ጥር 14 ሁሉም ተማሪ ቅጥር ግቢውን ለቆ ወደ የቤተሰቡ እንዲሄድ ማስታወቂያ አውጥቶ ከግቢ ሸኝቶናል ሲሉ ለአሜሪካ ድምፅ ቅሬታቸውን ገልጸዋል። ወደ ወላጆቹ ተመልሶ ካለበት ያነጋገርኩት ተማሪ እንደተናገረው በዩኒቨርሲቲው ቅጥር ግቢ ከጥር አስራ አምስት ጀምሮ ምንም አይነት የሚሰጥ የምግብም ሆነ መኝታ አገልግሎት መቋረጡንም ጨምሮ ገልጿል። መስታወቂያው ደግሞ የአንደኛ ሴሚስተር ጊዜ በጣም ተቃጥለዋል። ሰላሳ አንድ ቀናቶች ምናምን ባችኗል ና የአንደኛ ሴሚስተር እንዳለ ማስኬድ ስለማንችል ግቢ ለቃችሁ ከአስራ ሁለት እስከ አስራ አራት ቀን ሁሉም ተማሪ የአዳማ ዩኒቨርሲቲ ቅጥር ግቢውን ለቆ እንዲወጣ ከአስራ አምስት ጀምሮ ሁሉም አገልግሎት ዝግ እንደሚሆን የምግብ የመኝታ ሁሉም ነገር ዝግ እንደሚሆን ማስታወቂያ ላይ አይተን ግቢውን ለቀን ወጥተናል ማለት ነው። አሁን ቤተሰቦቻችን ገና አለ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በጥር አስራ ሁለት ባወጣው ማስታወቂያ እንደገለጸው በግቢ ውስጥ በተደጋጋሚ የመማር ማስተማር ሂደቱ ተስተጓጉሎ ተማሪዎች የግማሽ ዓመት ትምህርታቸውን አጠናቀው ለፈተና መቀመጥ የሚያበቃቸውን የትምህርት ክፍለ ጊዜ ባለመማራቸው ሴምስቴሩ ተሰርዞ ለቀጣይ ዳግም ምዝገባ የካቲት 25ና 26 እንዲዘጋጁ፣ ለአሁን ወደ ወላጆቻቸው እንዲያቀኑ አስታውቋል። በሴኔቱ ሕግ አንቀጽ መቶ አንድ ነጥብ ሁለትና አንቀጽ ሁለት መቶ ሠላሳ አንድ ነጥብ ሦስት መሠረት የዩኒቨርሲቲው ሴኔት ውሳኔውን ማስተላለፉንም ጠቅሷል እንዲህ አይነት የሴኔት ውሳኔዎች ሲተላለፉ ከተለያዩ የዩኒቨርሲቲው አስተዳደርና የተማሪዎች ኅብረት ተወካይ በጋራ ውሳኔ ይሰጡበታል። ይህም በተመለከተ የጠየቅኩት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ኅብረት ፕሬዚዳንት ተማሪ ዮሴፍ ዲንሳ በውሳኔው አለመሳተፉን ገልጿል። እንደ አጋጣሚ ከዛ በፊት ስራ ታግደን ነበርና፣ ስለዚህ ከተነሳ እኛም አልተቀራንም፣ ተሳታፊም አልነበርንም። ከዚህ ቀደም የአሜሪካ ድምፅ ዘግበ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች በተለያዩ ጥያቄዎች ወደ ትምህርት ገበታቸው ባለመግባት ጊዜ ማሳለፋቸው ይታወሳል። ከዚህ ቀደም የመማር ማስተማር ሂደትንና ሊሟላልን ይገባል ያሉትን የዓለም አቀፍ ደረጃ ዲግሪ ምስክር ወረቀት ማዘጋጀት፣ ከግቢው ለተመረቁ ተማሪዎች በጠቅላላ የሁለተኛ ዲግሪ የነጻ ትምህርት ዕድል እንዲሰጣቸውና ላፕቶፕ ኮምፒውተሮችን ጨምሮ ዩኒቨርሲቲው እንዲያቀርብላቸው ሲጠይቁ የነበረ ሲሆን በተጨማሪም በቅርብ በግቢ ውስጥ ሞተው በተገኙ ሦስት ተማሪዎች ጉዳይ ተከትሎ ግልጽ ይደረግልን ሲሉ በድጋሚ ትምህርት ማቋረጣቸው ተገልጿል። ይህም አንድ ላይ ተደራርቦ ተማሪዎቹ መከታተል የነበረባቸው የትምህርት ክፍለ ጊዜ የትምህርት ጊዜ በማቋረጣቸው ሴሚስቴሩ ተቋርጦ ተማሪዎቹ ወደ ቤተሰቦቻቸው እንዲገቡ መወሰኑንም ዩኒቨርሲቲው ገልጿል። የዩኒቨርሲቲው ፕሬዚዳንት ዶክተር ለሚጉታ ለአሜሪካ ድምፅ እንደተናገሩት ይህ እንዳይመጣ ትምህርታቸውን እየተከታተሉ ጥያቄያቸውን እንዲጠይቁ በተደጋጋሚ ብንገልጽም ሊሰሙን አልቻሉም፣ መጨረሻ ለዚህ ውሳኔ በቅተናል ብለዋል። ሴነቲካቲ መሠረት አንድ ተማሪ አንድ ለምስት መከታተል የሚገባው የትምህርት ጊዜ አለ ሰማንያ ፐርሰንት እና ከዛ በላይ ነገር ግን አሁን እስካሁን ባለው ሁኔታ እንኳን ተማሪዎቹ መሸፈን ካለባቸው ሽምርት ክፍለ ጊዜ ሰላሳ አራት ነጥብ አራት ፐርሰንቱን አቴንድ ስላላደረጉ ዞሮ ዞሮ የሰምስቴር ፈተና ላይ ስለማይቀመጡ የአንድ ሰምስቴር ቅጣት ሴኔቱ አስቀምጦ፣ በዚህ መሰረት በዚህ አጋጣሚ ተማሪዎቹ ሌላ አካል መክሯቸው ያልተመለሱበትን ምክንያት ምናልባት በቤተሰብ በኩል ደግሞ አቅርቦ ቤተሰብ እንዲመክራቸው እና ቤተሰብም የራሱ አስተዋጽኦና እርቅ የማስተካከያ እርምት እንዲወሰድ ተብሎ ነበር። እንግዲህ ይሄ ውሳኔ ላይ የተደረገ ይህ ውሳኔ ደግሞ የተላለፈው ለሁሉም ነው። ለዚህ ጉዳይ ሁሉም ተለባ ሆነዋል ብሎ ያምናል ዩኒቨርሲቲው። ምናልባት ትምህርት መማር እየፈለጉ ሁኔታው ሳይመቻችላቸው የቀሩ ልጆች አይኖሩም ነበር። ሁሉም ተማሪ ተጎጂ ሆነዋል የሚለው በመሰረተ ሳቡ እኛም ተማሪ ወደ ክፍል እየገባ ጥያቄ እንዲጠይቅ ሁሉንም ተማሪ ነው ባት የምናደርገው። ተማሪዎች እንፈራለን ሌላ የሚያስፈራራን አካል አለ ወይም ደግሞ ወደ ክፍል ለመግባት እየፈለግን ሌሎች አካላቶች ተጽዕኖ አሳድሮብናል የሚሉ ነገሮችን አይተን አስፈላጊ የሆነ የጸጥታም ይሁን የሌሎች ነገሮችን አመቻችተንላቸዋል። ስለዚህ ክፍል በመግባታቸው የሚደርስባችሁ ነገር የለም፣ ክፍል ግቡና ተማሩ እያልናቸው ነበረ ትምህርት ፈላጊ ተማሪዎችን ነገር ግን እነሱ እኛ በማናውቀው ነገር የነኛ አካላት ተባባሪ ሆኖ ተገኝተዋል። ነው የተማሪዎች ህብረት በውሳኔው ላይ አለመሳተፍና የህብረቱ ጽህፈት ቤት መዘጋትን በተመለከተ ዶክተር ለሚ ህብረቱ ተማሪዎቹን ወክሎ የመማር ማስተማር ሂደቱን ከማሳለጥ ይልቅ ሌሎች ተጻራሪ ጉዳዮችን ሲሰራ እንደነበረና በውሳኔ ውይይቱ ላይ እንዲሳተፍ ጥሪ ቢደረግለትም አለመገኘቱን ለአሜሪካ ድምፅ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ አድማጮች የዛሬው የጋቢና ቪዮኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪዮኤ አምሐሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮኤን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሸውት ጽዮን ግርማ ነበር። ኩሞክቤሊያ ቢሮ በቴክኒኩ አብሮን ነበር። ደናደሩ Turn to...